በሶማሌ ክልል የሲቲ ዞን የአገር ሽማግሌዎችና አመራሮች ባለፈው ሳምንት የሰላም ሚኒስቴር ባዘጋጀው የአፋርና ሶማሌ የሕዝብ ለሕዝብ መድረክ ሶማሌዎች ተሳታፊ አልነበርንም ሲሉ ከሰሱ። የሶማሌ ነዋሪዎች በሚበዙባትና በአፋር ክልል ስር በምትገኘው አወዛጋቢዋ የአዳይቱ ወይም ገዳማይቱ ከተማ ላይ በተዘጋጀው በዚህ መድረክ የፖለቲካ አመራሮችም የኢሳ ጎሳ ኡጋዝም ሆነ የአገር ሽማግሌዎች ተሳታፊ አልነበሩም በተቃራኒው በዕለቱ በርካታ የኢሳ ሶማሌዎች ከተማዋን ለቀው እንዲወጡ መደረጋቸውንና የተወሰኑትም ታስረው እንደነበር ይናገራሉ የሰላም ሚኒስትር ግን መድረኩ በሁለቱ ክልሎች መካከል ሳይሆን አፋር ክልል ውስጥ ባሉ አፋሮችና ኢሳዎች መካከል የተዘጋጀ ነው ይላል የጉባኤው የተካሄደባት የአዳይቱ ከተማ አፋርና ሶማሌ ክልል በይገባኛል ከሚወዛገቡባቸው ሶስቱ ቀበሌዎች አንዷ መሆኗም ይታወቃል። አዲስ ቸኮል ዝርዝሩን ይዟል። የኢትዮጵያ ቴሌቪዥን ባለፈው ሳምንት በአፋር ክልል የሚሌ ወረዳ አዳይቱ ከተማ በሶማሌና አፋር ነዋሪዎች መካከል ለሶስት ቀናት የሰላም ኮንፈረንስ መካሄዱንና በኮንፈረንሱ መጠናቀቂያም በከተማዋ የአዳሪ ትምህርት ቤት የመሰረት ድንጋይ በክልሉ ርዕሰ መስተዳድር አቶ አወል አርባ መቀመጡን ዘግቦ ነበር። ሆኖም የሶማሌ ክልል ኢሳ ጎሳ ሀገር ሽማግሌዎች የኦጋዛይ ምክር ቤት አፈ ጉባኤና የሲቲ ዞን አመራሮች ስለ ሰላም ኮንፈረንሱ የሰማነው ነገር የለም ብለዋል። መግለጫ ከሰጡት የኢሳ ጎሳ ሀገር ሽማግሌዎች መካከል አቶ መሐመድ አብዱላሂ እንዲህ ይላሉ። ቀን አደይቱ የተፈጸመው ፍጹም ህገ መንግስታዊና አፈና ነበር። እዛ አካባቢ ያሉት የሱማሌ የኢሳ ብሄረሰብ አካላትን ያገለለ ከሌላው የአፋር ወረዳ በመኪና የተጫኑ በመከላከያ ሰራዊት ጥበቃ ስር ሆኖ አደይቱ ላይ ኮንፍራንስ የሱማሌው ኢሳና የአፋር እንዳደረጉ ተቆጥሮ ሜዲያም ይሄን ሀሰተኛ ስታት የዘገበበት ዘገባ በጣም ውሸትና ያልተፈጸመ መሆኑን በዚህ ለመግለጽ እንወዳለን። የዛን ጊዜ ስብሰባው በሚካሄድበት ጊዜ አደይቱ ነዋሪ የሆኑት የሶማሌ ብሔረሰብ አባሎች እየተደበደቡ ጥርሳቸው እየረገፈ እየታሰሩ ከከተማው የወጡ ጫካ ላይ ነበሩ። ግን የተዘገበው ባዞች፣ አዋቂዎች፣ ሽማግሌዎች ተስማምተው የሰላም ኮንፈረንስ አድርገው ይሄንን ኮንፈረንስ ፈጽመዋል ነው የሚለው። ለዚህ ድርጊት ፈጻሚዎች ማንም ይሁን ማንም ሶስት ነገሮች ናቸው። አንደኛው የሰላም ሚኒስተር ይሄንን ያስተባበረው፣ ሁለተኛው የመከላከያ ሰራዊት የምስራቅ እዝ አዋሽ አካባቢ ያሉት መካከለኛና ከፍተኛ መኮንኖች አስፈጻሚ የነበሩበት የአፋር መንግስት ይሄንን ክልል ይሄንን አካባቢ በሀይል ወስዳለሁ በሚል አንጻር የተስማሙበት ነበር። ይሄ በፍጹም ህገ መንግስታዊ ነው፣ እናወግዘዋለን። የሲቲዞን ፖለቲካ ዘርፍ ኃላፊ አቶ አብዱረሽድ ሰመሬም የሶማሌ ክልልም ሆነ ከአፋር ክልል ጋር የሚጎራበት የሲቲዞን አመራሮች ስለ መድረኩ የሚያውቁት ነገር እንደሌለና በአካሄዱም ላይ ቅሬታ እንዳላቸው ለቪኦኤ አስታውቀዋል። ሁለቱ ክልል አንድ ላይ የሚያካሄዱት ኮንፍረንስ ነበረ የምንጠብቀው በመከላከያና በፌደራል ፖሊስ ሀይል ታጅበው በሀይል ነው ስብስ ኮንፈረንስ ያካሄዱት። ታሰሩ፣ ተደበደቡ፣ ተቀጠቀጡ፣ ተፈናቅሉዋል ሰው ከከተማ የሊሳቢያስም ማለት ነው። በዚህ መልኩ ነው የተካሄደው እና ያ ሀይል መጠቀሙ ግራ አጋብቶናል። አሁንም መልሰው ከዛ ስህተት አልተማረም መንግስት። እንዴት እንደሆነ አላቅም። ሙሉ በሙሉ የመንግስት አካል ነው ባልልም፣ በእኛ በኩል ህብረተሰብ አልተሳተፈም። የሀገር ሽማግሎች አልተሳተፍም። በእኛ በኩል የሶማሌ ክልል አካላትም አልተሳተፉም። እንደውም ስብሰባ እንዳ እ በኛ በኩል ስለሆነ ብለን እናወግዙዋለን ሆኖም በሰላም ሚኒስቴር የግጭት ዘላቂ መፍትሄ ትግበራ ዳይሬክተር የሆኑት አቶ ግርማቸሩ መድረኩ በአፋር ክልል ውስጥ በሚኖሩ ሶማሌዎችና አፋሮች መካከል እንጂ በሶማሌ ክልልና በአፋር ክልል ነዋሪዎች መካከል የተካሄደ መድረክ አልነበረም ይላሉ። ያዘጋጀው የአፋር ክልል ነው ራሱ የአፋር ክልል እና ያዘጋጀው የተካሄደውም ደግሞ እዛ ባሉ እዛው በክልል ውስጥ ባሉ የኢሳ ጎሳዎች እና እዛ ያሉ ደግሞ የአፋር ማህበረሰቦች መካከል የማህበረሰብ የውይይት ኮንፈረንስ ነው፣ የሰላም ኮንፈረንስ ነው እንጂ በሶማሌ ክልልና በአፋር ክልል መካከል የተደረገ። ስለዚህ ምናልባት ዜናውም እኔ በግሌ አልሰማሁትም። የህዝብ ለህዝብ መድረኩን ዜና የሰራው የኢትዮጵያ ቴሌቪዥን ሪፖርት ግን በመድረኩ የሁለቱም ጎሳዎች የሀገር ሽማግሌዎችና የጎሳ መሪዎች የተሳተፉበት መሆኑን የሚገልጽ ነበር። አፋር ክልል ሚሌ ወረዳ አዳዊቱ ቀበሌ የተካሄደው የሰላም ኮንፈረንስ ሁለቱ ወንድማማች ህዝቦች የሀገር ሽማግሌዎች ጎሳ መሪዎችና በፌዴራል እንዲሁም በክልል መንግስት የተካሄደና በእርቅ የተጠናቀቀ ነው። የሲቲዞን ፖለቲካ ዘርፍ ኃላፊ የሆኑት አቶ አብዱረሽ ተመሬ ኮንፈረንሱ በሚካሄድበት ዕለት ሶማሌዎች የጉባኤው ተሳታፊ ከመሆን ይልቅ በተቃራኒው ከከተማ እንዲወጡ መደረጋቸውንና ከስልሳ በላይ የሚሆኑ ሌሎች ነዋሪዎች ደግሞ መታሰራቸውን ለቪዮ አስታውቀዋል። ተሳታፊዎችን የመለመለውና መድረኩንም ያዘጋጀው አፋር ክልል ነው ያሉት የሰላም ሚኒስቴር አመራሩ አቶ ግርማ ቸሩ እያንዳንዱ ተሳታፊ ይሄ ሶማሌኑ የአፋር ነው ማለት እንደማይችሉ ገልጸው፣ ሆኖም በእለቱ እስርና ሶማሌዎችን ማባረር ተከስቷል የሚለውን እንደማይቀበሉት ይናገራሉ። ይሄ ውሸትም እዛው መድረክ ላይ እኛም ኦፕኒንግ እንትኑ ላይ ነበረን። መከላከያም በአካባቢው አለ፣ ያው የአፋር ልዩ ኃይል የአፋር ፖሊስ ወደዛ አካባቢ በተለይ ከግጭቱ በኋላ የማይቀባበት ሁኔታ ስለነበረ መከላከያ ነበር። ከዛ ውጭ ግን በለቱ የታሰረ የለም ከሁለቱም ተወካዮች እኛ መድረኩ ላይ አይተናል። ከሶማሌ ተወካዮች የራሳቸው ባህላዊ ልብስ ለብሰው እዛው መድረክ ላይ ሀሳብም ሲሰጡ፣ ሲወያዩ አይተናል። ሶማሌዎቹን በሶማሌ ቀበሌ ባህዳዊቱ ከተማ ማለት ነው ያሉትን ሰዎች የመለመለው የዛው አመራር ነው የራሳቸው እንጂ አጠቃላይ አዳራሹም ቦታውም የተካሄደውም እዛ ዳይቱ ከተማ ላይ ነው። ሰዎቹም የመለመሉት ከዛው ነው። የአፋሮቹ ደግሞ የአፋር አመራሮች አመጡ። ሁለቱም እንደውም ጎን ለጎን ተቀምጠው ነው በጋራ እኛ ቪዲዮ አለን የተቀረጸበት። ከዛ ውጭ ግን እያንዳንዱ ሰው ሰው በሰው ይሄ አፋር ነው ይሄ ሶማሌ ነው የምናውቅበት መንገድ የለም። በድርጊቱ ላይ በሀገር ሽማግሌዎች ወቀሳ የቀረበባቸውን የፌዴራል ፖሊስና የመከላከያ ሰራዊትን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።